የዜና መጽሔት የተቃዋሚ ፖለቲከኞች ወቀሳም፣ የኢትዮጵያ የተሃድሶ ለውጥ ሂደት፣ የቺኩን ጊኒያ ወረራ በድሬዷም፣ የኢጣሊያ የፖለቲካ ቀውስ ያልናቸው አራት ርዕሶች የዛሬው የዜና መጽሔት ጥንቅራችን የሚያስተነትናቸው ናቸው። በዚሁ ቅደም ተከተል ይሰማሉ። የኢትዮጵያ ብሔራዊ ምርጫ ቦርድ በቅርቡ ያስረቀቀውን የምርጫና የፖለቲካ ፓርቲዎች ሕግ ተቃዋሚ ፓርቲዎች በድጋሚ ተቃወሙት። የ57 ተቃዋሚ ፓርቲዎች ተወካዮች ዛሬ በጋራ በጠሩት ጋዜጣዊ ጉባኤ እንዳሉት መንግስትና ገዢው ፓርቲ የሚከተሉትን መርህ አግላይና ገፊ ብለው ነቅፈውታል። የምርጫና የተቃዋሚ ፓርቲዎች ረቂቅ ሕግ 48 አንቀጾች እንዲሻሻሉ ላቀረቡት ጥያቄ እስካሁን ተገቢ መልስ እንዳላገኙም የተቃዋሚ ፓርቲ ተወካዮቹ አስታውቀዋል። ብሔራዊ ምርጫ ቦርድ የኮሚኒኬሽን ጉዳይ አማካሪ ወይዘሪት ሶሊያና ሽመልስ ግን ረቂቁም የተወሰነ ያሉት ማሻሻያ ተደርጎበታል ባይ ናቸው። ከተቃዋሚ ፓርቲዎቹ ተወካዮች አብዛኞቹ ለመጪው ዓመት የተያዘው የምርጫ ጊዜ እንዲራዘም ጠይቀዋል። የአዲስ አበባ ወኪላችን ዮሐንስ ገብረ እግዚአብሔር ዝርዝር ዘገባ ልኮልናል። በሰላም ድርድር በአስታራቂነታቸው የሚታወቁት የቀድሞ በአገር አቀፍ ከተደራጁት መኢአድ፣ ኢሃፓ፣ ኢድህ የሚገኝባቸውና በኦሮሞ፣ አፋር፣ ትግራይ፣ አማራ፣ አገው፣ ቅማንት ደቡብና ሌሎችም የተደራጁ ብሔር ብሔረሰቦች ያካተቱ 57 ድርጅቶች በዛሬው መግለጫቸው ለምርጫ ቦርድና ለሕግ ማሻሻያ ምክር ቤት በቃልና በጽሑፍ በረቂቅ ሕጉ 48 አንቀጾች እንዲሰረዙና እንዲሻሻሉ አስተያየት ብናቀርብም ሀሳባችን ታፍኗል ብሏል። ለምናቀርበው ጥያቄ ምላሽ የሚሰጥም ሆነ ኃላፊነት የሚወስድ አካል አልተገኘም ሲልም አክለዋል መግለጫው። አቶ ገረሱ ገሳ የስብስቡ ዋና ጸሐፊ፣ መንግስትና የመንግስት ስልጣን የያዘው ገዢ ፓርቲ የአግላይነትና ገፊነት አካሄዳቸውንና አሰራራቸውን አቁመው ጥያቄያችንን በማድመጥ ፈጣንና ተገቢ ምላሽ እንዲሰጠንና አጠቃላይ ባሉን ጥያቄዎች ላይ ግልጽ የሆነ የውይይት መድረክ እንዲፈጠር እንጠይቃለን። ለህዝብ ተወካዮች ምክር ቤት የቀረበው የምርጫና የፖለቲካ ፓርቲዎች ረቂቅ ህግ ከመጽደቁ በፊት ለፓርቲዎችና ለህዝብ ውይይት ክፍት እንዲሆንና በህጉ ረቂቅ ላይ ፓርቲዎች ያቀረቡትና የሚያቀርቡት የማሻሻያ ሀሳብ በተገቢው መንገድ መካተቱን የምናረጋግጥበት መድረክ እንዲፈጠር እንጠይቃለን። የሚቀጥለው ምርጫ በጊዜው ይካሄድ አይካሄድ በሚለው ንትርክ የእናንተ አቋም ምንድን ነው ተብሎ ከዲዳብሊው ለቀረበ ጥያቄ የኮሚቴው አባልና የኢሃፓ ሊቀመንበር አቶ መርሻ ዮሴፍ ተከታዩን ብለዋል። የሚቀጥለውን ምርጫ በተመለከተ እዚህ የተሰባሰብነው የፖለቲካ ድርጅቶች የጋራ አቋም አልያዝንም። አብዛኛዎቹ ድርጅቶች ግን በተናጠል እስካሁን ድረስ ከገለጹት አቋሞቻቸው፣ ይሄ እንግዲህ እኔ የምወክለውንም ድርጅት ይመለከታል። ምርጫው አሁን ኢትዮጵያ ውስጥ ባለው ነባራዊ ሁኔታ ሊካሄድ አይችልም፣ አይገባም ብለን እናምናለን። ያቀረባችሁት የማሻሻያ ሀሳብ ተቀባይነት ካላገኘ ምን ታደርጋላችሁ? ተብሎ ለቀረበ ጥያቄ የሜአድ ምክትል ፕሬዚዳንት አቶ ሙልጌታ አበበ ይህንን ሲሉ፣ ማንኛውንም ሰላማዊ ትግል የሚፈቅደውን ስልት እንከተላለን። ይሄ አልጸደቀም ስላልተቀበሉት ብለን የምናልፈው ነገር ስለማይሆን ማንኛውንም የሰላማዊ ትግል የሚፈቅደውን ስልት ሁሉ ይሄ ስብስብ ይከተላል። በጉዳይ ላይ የኢትዮጵያ ምርጫ ቦርድ የኮሚኒኬሽን አማካሪ ወይዘሪት ሶሊያና ሽመልስን አነጋግረናል። የትኞቹ አንቀጾች እንደሆኑ በግልጽ መግለጫቸውን ስላልሰማው አላውቅም። ግን ከዚህ በፊትም እንደነበረው የመጀመሪያው ረቂቅ ሕግ የተወካዮች የተገባ በኋላ ተደረገ ውይይት በኋላ የተወሰኑ አንቀጾች መሻሻያ ተደርጎባቸው በእኛ በኩል በኢትዮጵያ ብሔራዊ ምርጫ ቦርድና ይህንን ሕግ የሚያረቃው ኮሚቴ በጋራ ሆኖ መልስ ለተወካዮች ምክር ቤት አስገብቷል። እንግዲህ የምገምተው ፖለቲካ ፓርቲዎችም ደግሞ ራሳቸው ያላቸው መሻሻል አለበት ያሉትን የሚሉትን ነገር ለእኛማ ልከዋል ከዛ በተጨማሪም ደግሞ የተወካዮች ምክር ቤት ለህግና የፍትህ ጉዳዮች ቋሚ ኮሚቴ እንዳስገቡ ነው። ስለዚህ ከዛ መካከል የትኛው ነው ተቀባይነት አግኝቶ የጸደቀው ወይስ የትኛው ነው ያልጸደቀው የሚለውን አሁን አሁን ባለው ሁኔታ እኛ መናገር አንችልም። የፖለቲካ ፓርቲዎች ማለት ግን ህጉ ጸድቆ እስኪ እስኪታይ ድረስ በልዩነት ኤግዛክት ለየትኛው አንቀጽ እንደሆነ ለመናገር ሊያስቸግረኝ ይችላል። ግን በአጠቃላይ ኦቨርኦል እኛ በጣም ኮንትሮቨርሳል ይባሉ የነበሩትን አንቀጾች የተወሰኑት ላይ ውይይት ተደርጎ መግባባት ደረገባቸው እንዲቀየሩ ተደርጓል። የተወሰኑት ደግሞ መቀየር የማይቻል ሆነው ወይም ደግሞ በኮሚቴው በኩል ይሄኛው የተነሳበት ሀሳብ ይሄ ስለሆነ በዛ በኩል ቢታይ የሚል ማብራሪያ የተወሰነ ማብራሪያም ደግሞ ለመስጠት ሙከራ አድርገናል። ለዲ ደብልዩ ዘገባ ዮሐንስ ገብረ እግዚአብሔር ነኝ ከአዲስ አበባ። ኢትዮጵያ ውስጥ የመንግስት ለውጥ ከተደረገ ወዲህ ሀገሪቱ የምትከተለውን ፖለቲካዊ ምርህና የፖለቲካ ፓርቲዎችን አቋምና ፍላጎት የቃኘ ውይይት አዲስ አበባ ውስጥ ተደርጓል። አፍሪካ ኢኮኖሚ ኮሚሽን የስብሰባ አዳራሽ በተደረገው ውይይት ላይ የተለያዩ የኢትዮጵያ የፖለቲካ ፓርቲ ተወካዮች፣ የቀድሞ ባለሥልጣናት፣ የሌሎች የአፍሪካ ሀገራት ፖለቲከኞችና የፖለቲካ አዋቂዎች ተገኝተዋል። የአዲስ አበባ ወኪላችን ጌታቸው ተድላ ኃይለ ጊዮርጊስ ተሳታፊዎችን አነጋግሮ ነበር። በሰላም ድርድር በአስታራቂነታቸው የሚታወቁት የቀድሞው የደቡብ አፍሪካ ፕሬዚዳንት ታቦም ቤኪ በተገኙበት በአፍሪካ ኢኮኖሚ ኮሚስዮን በምህጻረ ቃሉ በኢሲኤ የስብሰባ አዳራሽ በኢትዮጵያ የፖለቲካ ይዘት ላይ ሰፋ ያለ ውይይት በመካሄድ ላይ ይገኛል። አንጋፋ የፖለቲካ ተጠሪዎች ተገኝተው ከታዳሚዎች በቀረቡ ጥያቄዎች ከመድረክ በሰፊው መልስ በመስጠት ግልጽ በሆነ አይነት ይዘት እየተከናወነ ይገኛል። በቅድሚያም ቀደም ሲል በማስታወቂያ ሚኒስቴር ኃላፊ የነበሩትና ድርጅታቸው ኦነግ ከጠራቸው በኋላ የመንግስቱን ስራ ለቀው ከዘመናት በኋላ ወደ ሀገር የተመለሱት ለዲደብሊው አስተያየታቸውን የሰጡት አቶ ዲማ ነገው እንደዚህ አይነት ጉባኤ ጥሩ ነው የሚል ነው። ከዚህ ሰፋ ቢል የተሻለ ነበር። በተወሰኑ ሰዎች አካባቢ ነው እና በሀገራችን አንዱ ትልቁ ችግር ምንድን ነው? ውይይት የለም። እያንዳንዱ የፖለቲካ አመለካከት ያለው ያው ከሚመስለው ጋር ነው እንጂ ሲነጋገር የሚውለው ከተለያዩ የፖለቲካ አመለካከቶች አንድ ላይ መጥተው አብሮ መወያየት የተለመደ አይደለም እና ይሄ ጥሩ ልምድ ይመስለኛል። እኔ ይሄንበት ያለውንም መንገድ ይህንን የለውጥ ጉዞም በየጊዜው ቆሞ መገምገምና ወዴት ይህን ነው ወደ ታለመበት ግብ እየደረሰ ነው ወይስ? እክል አለ በመሃሉ? ምን አይነት እክሎች አሉ እነዚህ ንክሎች እንዴት ነው ልናስወግዳቸው የምንችለው? በሚሉ ጉዳዮች ላይ መወያየቱ እኔ ጥሩ ይመስለኛል። በመቀጠልም የፖለቲካ አቀንቃኙ አቶ በቀለ ገርባ እንዲሁ ለዲ ደብልዩ አስተያየታቸውን ለግሰዋል። አንድ እርምጃ ወደፊት መሄድ ይቻላል። ምክንያቱም አንደኛ ነገር ይህ ሀገር እንዲፈርስ ማንም ሰው የሚፈልግ አለመሆኑ አንድ የሚያግባባ ነገር ነው። ስለዚህ መፍትሄ ማግኘት እንዳለበት ሁሉ ሰው የሚስማማበት መሆኑ ሌላው ነገር ነው። እነዚህም ደግሞ ቁጭ ብሎ ለመወያየት እና ለመደራደር ሁሉም ሰው ፈቃደኛና ፍላጎት ያለው መሆኑ ደግሞ ተስፋ የሚሰጥ ነገር ነው። በስብሰባ አዳራሽ በጥያቄና መልስ ወቅት ከመድረክ ያሰሙት የህወሓት ተጠሪ አቶ ጌታቸው ረዳ በተግባር በተግባር የኢህአዴግ ሊቀመንበር ሳይቀር በየትኛውም መድረክ ላይ ለውጡ የቲም ለማ ለውጥ ነው ሲሉ ነው የሚሰማ ኢህአዴግን አገለሉ ስንል ኢህአዴግ ከነ በሽታውም ጭምር የለውጡ አካል ካልሆነ በስተቀር ሀያ ሰባት ዓመት የያዘው መዋቅር አለና ከማስተካከል ይልቅ ወደ ችግር ነው የሚሄደው ነው። ይህንን እውነታ የመቀበል ያለመቀበሉ ጉዳይ የቀድሞ ጠቅላይ ሚኒስትር የነበሩት አቶ ታምራት ላይኔ ደግሞ ከመድረክ ከሰነዘሩት ሀሳብ ውስጥ የምትባል ሀገር ከነ ችግሮቷ፣ ከነ ጉድለቶቿ፣ ከነ ታሪኳ፣ ከነ ምኗዋ መቀጠል አለባት። እሷ ውስጥ ያለውን ችግር እያስተካከልን እንቀጥላለን የሚል አንድ ሀሳብ ሌላው ሀሳብ ደግሞ አይ በተለያዩ አይነት መልኮች የሚገለጹ የብሔር መብቶች ይሁን ሌሎችም መብቶች ካልተከበሩ ድረስ መጀመሪያ ኢትዮጵያ የምትባለው አገር ምኔ ናት የሚል ሀሳብ ደግሞ አለ። ከነዚህ ከእነዚህ ከሁለቱ አቅራቢዎች የምጠይቀው በግላቸውም ይሁን በድርጅታቸው የትኛው ጋር ናቸው? ጌታቸው ትድላ ኃይለ ጊዮርጊስ ለዲደብሊው ዘገባ ከአዲስ አበባ። እውቁ ኢትዮጵያዊ ድምፃዊ አሊ ቢራ ድሬዳዋ እየኖርን ጅቡቲ ምን ታደርግልናለች እያለ በዚያ በራቀው ዘመን ከጅቡቲ ጋር ያነጻጸራት ምሥራቃዊቱ ኢትዮጵያዊት ከተማ ድሬዳዋ ዛሬ ትንኝ ማጥፋት አቅቷት ቺኩን ጉን ያለተባለ ወረርሽኝ ነዋሪዎቿን ጤና እየገበረች ነው። ከሁለት ሳምንት በፊት ነዋሪዎችን መልከፍ እንደጀመረ የሚታመነው ወባ መሰል በሽታ በአጭር ጊዜ በመላው ከተማይቱ ተሰራጭቷል ነው የተባለው። የድሬዳዋ ወኪላችን መሳይ ተክሉ እንደዘገበው ቺኩንጉኒያ ድሬዳዋ ውስጥ ያላንኳኳው ቤት ያላተኮሰው ሰው ማግኘት ሲበዛ ከባድ ነው። አሁን የከተማይቱ ጤና ቢሮ እንደሚለው እስከ ትናንት ድረስ ብቻ በትንሽ ግምት ከሰባት ሺህ በላይ ሰው በበሽታው ተለቅፏል። የሞተ ስለመኖር አለመኖሩ ግን እስካሁን በግልጽ የተባለ ነገር የለም። ዝርዝሩን እንሆ። ከእያንዳንዱ ቤተሰብ አንድ ወይም ከዚያ በላይ የሆኑ አባላት በዚሁ ክፉ ወረርሽኝ ተጠቅተዋል። ከመንግስት ባለፈ የግል የሕክምና ተቋማት ሳይቀር በዚሁ ወረርሽኝ የተጠቁ ሰዎችን መፍትሄ በመስጠት ስራም ተጠምደዋል። ከሳምንት በፊት የወረርሽኙን መከሰት ይፋ ያደረገው የአስተዳደሩ ጤና ቢሮ ኃላፊ ዶክተር ፎዋድ ከድር ትናንት በሰጡት መግለጫ በወረርሽኙ ሽኙ የተያዙ ነዋሪዎች ቁጥር መጨመሩን አስታውቀዋል። እስከ ማታ ትላንትና ማታ ድረስ ወደ 7258 ሰዎች ቫይረስ ተጠቅቷል። ይሄ ቁጥር ያው ከተማዋን ብቻ የሚያካልል ነው። ብዙ ነው በጣም ያው ይሄ ቁጥር የመንግስት ብቻ አይደለም። አሁን ሰብስበን ካናገርናቸው በኋላ የግል የጤና ተቋማት እንደዚሁም የፋርማሲ ባለቤቶችም የተወሰነ ለውጥ ያው አለ፣ እነሱም ሪፖርት ማድረግ ጀምረዋል። የተወሰኑ ሪፖርት ያላረጉ ተቋማት አሉ፣ ከዚህም ቁጥሩ ሊበልጥ ይችላል ማለት ነው። አብዛኞቹ ሙሉ ለሙሉ በሚባል ሁኔታ ሪፖርት እያደረጉ አይደለም። ሪፖርት የሚያደረጉት የመንግስት ተቋማት ናቸው፣ ሙሉ በሙሉ ሪፖርት የሚያደረጉት። ስለዚህ ይሄ ቁጥር ወደ ላይ ከፍ ሊል የሚችልበት ሁኔታ ይኖራል። የከተማው ነዋሪ ከሆኑት መካከል አንዱ የሆኑት አቶ አበበ ለዲደብልዩ በሰጡት አስተያየት እንዳመለከቱት ወረርሽኙ ከመከሰቱ አስቀድሞ በመከላከልም ሆነ ከተከሰተ በኋላ አስተዳደሩ ያደረገው ጥረት አናሳ መሆን ለመስፋፋቱ ተጠያቂ ያደርገዋል ብለዋል። በሽታው ከመከሰቱ በፊት መሰራት ሲገባው በሽታው ከተከሰተ ከዘጠኝ ቀን በኋላ ነው። በማስታውሰው ደረጃ መኪና እየዞረ አካባቢያቸው ላይ ያለውን ምናምን እንደሚል ነገር ለመከላከል ሙከራ የተደረገው ማለት ነው። ስለዚህ ይሄ በሽታ ከመምጣቱ ፊት አመላካች ነገሮች ታይተዋል። ለምሳሌ በጎዴ በኩል ከዛ በዚህ በጅቡቲ በኩል የታመሙበት ሁኔታ እንደነበረ መረጃ አለኝ፣ ኢንፎርሜሽን አለኝ እና በአጠቃላይ የበሽታው መባባስ ዋነኛ ምክንያት የሆነው የበሽታው ጠንካራነት ሳይሆን አስቀድሞ ቅድመ መከላከል መስራት የሚገባው የጤና ቢሮ በእንዝላልነት ጉዳዩን ቸል በማለቱ የተፈጠረ ችግር ነው ብዬ ነው መናገር የምችለው። የአስተዳደሩ ጤና ቢሮ ኃላፊ ዶክተር ፈዋድ ከድር ወረርሽኙን ለመከላከል ተቋማቸው በኬሚካል ርጭትና በህክምና ተቋም ከሚሰራው ስራ በተጨማሪ የወረርሽኙ አስተላላፊ የሆነ የሚሆኑዎቹን ትንኝ መራቢያ የሚሆን በከተማው የሚታዩ የታቆር ውሃዎችን ለማጽዳት ከሚመለከታቸው ተቋማት ጋር መስራቱን ጠቅሰው በቂ አለመሆኑንና ስራውን በተሻለ መልኩ ለመስራት አዲስ አቅጣጫ በአስተዳደሩ መቀመጡን አስረድተዋል። ወረሽኙ ያው ከተከሰተ በኋላ እንደ ጤና ቢሮ ብቻ ሳይሆን ከተማ ስራ አስኪያጅ ላይ ያሉት ጽዳትና ውበት አለ፣ ከኛ ጋር ሲሰሩ የነበሩ ውሃ ልማትና መንገዶች አብረን ሆነን በጋራ ታስ ፎርስ ተቋቁሞ የተወሰኑ ስራዎችን ለመስራት ተችለዋል። ነገር ግን እነዛ ስራዎች በቂ አልነበሩም። የበሽታውም የመተላለፊያ መንገድ በጣም ቀላል በመሆኑ ምክንያት ከፍተኛ የሆነ ጫና ሊያሳድር ችሏል። ስለዚህ መፍጠን አለብን በሚል ጣምራውም ተሰብስቦ አዲስ ዳይሬክሽን የሰጠበትና በአጭር ጊዜ ውስጥ በሽታውን ተቆጣጥረን ህብረተሰባችን ከዚህ ከአዲሱ ወረርሽኝ ድኖ ወደ ጤናማ ወደሆነ የአኗኗር ዘይቤ እንዲገባ ለማድረግ አዲስ አቅጣጫ የሰጠበት ሁኔታ ነው ያለው። የአስተዳደሩ መንግስት ኮሚዩኒኬሽን ጉዳዮች ቢሮ ኃላፊ አቶ እስቅ ያስታፈሰ በበኩላቸው ወረርሽኙን ለመከላከል የግንዛቤ ማስፋት ስራ ሰጥተዋልና የጽዳት ስራዎች ትኩረት ሰጥቷቸው እንዲሰሩ በአስተዳደሩ ካቢኔ መመሪያ መሰጠቱንና ይኸው ተግባራዊ መሆን መጀመሩን አስረድተዋል። በትናንትና ሁለት በተለያዩ ተቋማት የጀመረው የግንዛቤ መፍጠር ስራ ዛሬ በተወሰኑ አካባቢዎች የጽዳት ስራዎችንም አከናውኗል። ይሁን እንጂ ከፍሳሽ ማስወገጃ ጀምሮ የቆሻሻ አወጋገድ ሥርዓቷ መልክ ባጣባት ድሬዳዋ ሥርዓቱን ማስተካከል ዘላቂነት ባለው መልኩ ትኩረት ያልተሰጠው እንደሆን ከዚህ ለከፋ የበሽታ ወረርሽኝ ችግር ትጋለጣለች የሚሉ አስተያየቶች በርካታ ናቸው። ለዲደብሊው ዘገባ መሳይ ተክሉ ድሬዳዋ። የምትከታተሉት ከዶቼ ቬል የሚሰራጨውን የአማርኛ ዝግጅት ነው። ዜና መጽሔታችን ይቀጥላል። የኢጣሊያው ጠቅላይ ሚኒስትር ጁሴፕ ጁሴፔ ኮንቴ ከስልጣን መልቀቅ የሀገሪቱን ሕዝብ ብዙ ስፍራ ከፍሎ እያነጋገረ ነው። ኢጣሊያውያን በጠቅላይ ሚኒስትራቸው ስልጣን መልቀቅ በአንድ በኩል ግልግል፣ በሌላ ወገን ስጋት እና እፍረት እንደተሰማቸው እየገለጹ ነው። ጠቅላይ ሚኒስትር ኮንቴ የኢጣልያን የሀገር ውስጥ ጉዳይ ሚኒስትር ማቲዮ ሳልቪኒ የገዥውን ጥምረት አፍረክርከዋል፣ የሀገሪቱንም ኢኮኖሚ ለአደጋ አጋልጠዋል ሲሉ ወርፈዋቸዋል። ኮንቴ ባለፈው ማክሰኞ ስልጣናቸውን እንደሚለቁ ለምክር ቤቱ ሲናገሩ በተጣማሪነት የሚሰሩት የቀኝ ክንፍ ሊግና የአምስት ኮከብ እንቅስቃሴ የተባለው ፓርቲን ትስስር የሚያናጋ እርምጃ ወስደዋል በሚል ሳልቪኒን ከሰዋለም። ኢጣሊያ ውስጥ መንግስት በአጭር ጊዜ ውስጥ ስልጣን መልቀቅ እንደ ልማድ የሚታይ ነው። የሮሙ ዘጋቢያችን ተክለዝጊ ገብረ ኢየሱስ እንደሚለው የጣሊያኑ ፕሬዚደንት ሰርጂዮ ማታሬላ በመጪው ሳምንት የሁለቱን ትልልቅ ፓርቲዎች መሪዎች ጠርተው ያነጋግራሉ። ፓርቲዎቹ ጥምር መንግሥት ለመመስረት ካልወሰኑ ግን ብሔራዊ ምርጫም ይካሄዳል ነው የሚባለው። አዜብ ታደሰ ተክለዝጊ ገብረ ኢየሱስን በስልክ አነጋግረዋለች። ተክለዝጊ ገብረ ኢየሱስ፣ ጣሊያናውያን በጠቅላይ ሚኒስትር ጆሴፒ ኮንቴ ድንገተኛ ከስልጣን መልቀቅ በአንድ በኩል ግልግል፣ በሌላ ወገን ስጋት እንዲሁም እፍረት እንደተሰማቸው እየገለጹ ነው። መልቀቂያ ያስገቡበት ምክንያት ጠቅላይ ሚኒስትሩ ምንድን ነው? ጣሊያን የፖለቲካ ቀውስ ላይ እንደምትገኝ በአውሮፓ እየተዘገበ ነው። አዋዜብ እንግዲህ ምን መሰልሽ፣ እዚህ ጣሊያን ውስጥ ሌጋና ባለ አምስት ኮከቦች የተባሉ የፖለቲካ ድርጅቶች የጥምር መንግስት ያቁመው ለአንድ አመት ከሁለት ወራት ሀገሪቱን ሲመሩ ከቆዩ በኋላ ባለፉት አስር ቀናት ተወዛግበው ተለያይተዋል። ሌጋ እና ባለ አምስት ኮከቦች በተለያዩ የመንግስት ስራ እና እቅድ ነክ ጉዳዮች እርስ በርሳቸው የመናበብ እክል ገጥመዋቸው ነበረ። ለምሳሌ በቀረጥ ጉዳይ፣ ኢንቨስትመንት፣ ከቱሪን ሊዮን ፈረንሳይ ሁለት መቶ ሰላሳ ስድስት ኪሎ ሜትር ከፍተኛ ፍጥነት ያለው የባቡር ሀዲድ ዝርጋታ፣ ስደተኞች የመሳሰሉ ነገሮች አልተስማሙም። ባቡ አልቻሉም። ስለዚህ ሌጋ የተባለ የፖለቲካ ድርጅት ወይም ፓርቲ ለጠቅላይ ሚኒስትሩ አምኔታ ነፍጓቸዋል። ለዚህ ነው ቀውሱ የተነሳው። የነፈጓቸው ምክንያት ለምንድን ነው? እንግዲህ የሀገር ግዛት ሚኒስትሩ ሳልቪኒ ለምን ይሄ የመንግስት ቀውስ እንዲነሳ እንደፈለጉ ባይታወቅም ምናልባት ሆን ይሆናል ተብሎ የተገመተው እንዲያውም እንደሱ ይመስለኛል። ከቱሪን ሊዮን፣ ፈረንሳ ሁለት መቶ ሰላሳ ስድስት ኪሎ ሜትር ከፍተኛ ፍጥነት ያለው የባቡር ሀዲድ ዝርጋታ በተመለከተ ፓርላማ ውስጥ ድምፅ ሲሰጥ ጠቅላይ ሚኒስትሩ ጁሰፕ ኮንቴ እዚያ አልተገኘው፣ ምክንያቱም ደጋፊ ያልሆኑ የሚደግፈው ሌጋ ብቻ ነበረ እንጂ ባለ አምስት ኮከቦች ይህንን የባቡር ሀዲድ ዝርጋታ አይደግፉም ነበረ እና ከዚህ ተነስተው ሳልቪኒ እንግዲህ አመኔታ እንዲያጡ አድርጓቸዋል ነው የሚባለው። እንግዲህ ፕሬዚዳንቱ ሰርጂዮ ማታሬላ የተለያዩ ፓርቲዎችን አነጋግረዋል ነው የተባለው እና ምን ላይ ደረሱ? አይ እንግዲህ ምን ላይ ደረሱ? ገና መንገድ ላይ ነው ያለው። ግን መጠቀስ ያለበት እዚህ ላይ ምንድን ነው አለመግባባቱ እየሰፋ ሲመጣ የሌጋ ፓርቲ ለጠቅላይ ሚኒስትር ጁሰፕ ኮንት አመኔታ ከነፈጋቸው በኋላ ባለፈው ማክሰኞ ጠቅላይ ሚኒስትር ጁሰፕ ኮንት በህግ መወሰኛ ምክር ቤት ቀርበው መንግስት ከፍተኛ ቀውስ ውስጥ መግባቱ ጠቁመው የሀገር ግዛት ሚኒስትሩ ማቴዎ ሳልቪኒን አደገኛ፣ ኃላፊነት ቢስ፣ ፈላጭ ቆራጭ፣ ለግልና ለፓርቲያቸው ጥቅም ብቻ የሚሰሩ አቅመ ቢስ ሲሉ በኃይል ጠቅሰው ከስልጣናቸው ለመውረድ መወሰናቸው ጠቁመው ወደ ርዕሰ ብሄር ሰርጆ ማታሬላ በመሄድ ስልጣናቸው አስረክበዋል። ርዕሰ ብሄሩም ልክ ነው። የህግ መወሰኛ የህግ መምሪያ ፕሬዚደንቶች፣ የመንግስትና የተቃዋሚ ፓርቲዎች መሪዎች ጠርተው ሀሳባቸው አዳምጠዋል። ከዚህ ሂደት በኋላ አሁን እንግዲህ ባለ አምስት ኮከቦችና ፒዲ ወይም ዲሞክራቲክ ፓርቲ የጥምረት መንግስት ለማቆም እቅድ እንዳላቸው አስታውቀዋል። ዛሬ አሁን በዚህ ሰዓት እየተመካከሩ ይገኛሉ። ይሳካላቸዋል፣ አይሳካላቸውም በሶስት ቀናት ውስጥ የሚታይ ይሆናል ማለት ነው። እንደው የህዝቡ የነዋሪው ስሜት ምን ይመስላል? ምን ይላል ህዝቡ? ህዝቡ ምን ይላል? ጣሊያን ውስጥ መንግስት መቀያየር እንደ ባህል የተወሰደ ነው፣ እንደው ተለምደዋል። አሁን የሚሆነው ምንድን ነው? የዲሞክራቲክ ፓርቲና ባለአምስት ኮከቦች መንግስት ለማቆም ከቻሉ ይቀጥላሉ፣ ሁለቱም መንግስት አቁመው፣ ካልሆነ ግን ወደ ምርጫ ይኬዳል ማለት ነው። ይሄ የሚታወቀው እንግዲህ የፊታችን ማክሰኞ ወይ ሰኞ ነው። አዎ እንግዲህ፣ ይሁንና ከመሀል ቀኝ ዘመም ፓርቲዎች ለምሳሌ ይኸውልሽ ሌጋ፣ ፎርዛ ኢታሊያና፣ ፍራቴሊ ዲ ኢታሊያ የሚባሉ ፓርቲዎች ብሔራዊ ምርጫ እንዲከናወን በከፍተኛ ድምፅ እያሳሰቡ ነው የሚገኙት። ርዕሰ ብሔር ሰርጆ ማታሬላ የሚቀጥለው ሳምንት ማክሰኞ እንደገና የፖለቲካ ፓርቲዎች መሪዎች በቅደም ተከተል ያነጋግራሉ ተብሎ ይጠበቃል። ዛሬ መግለጫ እንደሰጡት ከሆነ በዚህ አራት ቀናት ውስጥ መንግስት መቆም አለበት ወይም ወደ ምርጫ ይካሄዳል ብሏል። ስለዚህ አሁን ማክሰኞ እንግዲህ ሁሉም ፓርቲዎች ተጠርተው ይደመጣሉ በርዕሰ ብሔሩ። መንግስት እንግዲህ ባለ አምስት ኮኮቦችና ዲሞክራቲክ ፓርቲ መንግስት ማቆም ከቻሉ ከተግባቡ መንግስት ይቆማል፣ ካልሆነ ግን ብሔራዊ ምርጫ ይካሄዳል ማለት ነው። ተክለዝጊ ገብረ ኢየሱስ ከሮም ጣሊያን፣ ለሰጠህን ቃለምልልስ አመሰግናለሁ። እኔም አመሰግናለሁ አዜብ። ዜና መጽሔቱ እስካሁን የተከታተላችሁትን ይመስል ነበረ። የውይይት ዝግጅታችንን ላስተዋውቃችሁ። ኢትዮጵያ ብዙ ዜጎች ከሚሰደዱባት ሀገራት አንዷ ናት። በብዙ ሺህ የሚቆጠር ህዝብ በተለይም ወጣቱ በአብዛኛው ወደ አውሮጳ፣ መካከለኛው ምስራቅና ደቡብ አፍሪቃ ይፈልሳል። ኢትዮጵያውያን በስደት ዓለም እስር፣ ስቃይ፣ መደፈርን ጨምሮ የተለያዩ ችግሮችን መጋፈጥ ግድ አለባቸው። በጉዞ ላይ ብዙዎች የአውሬና የባህር ሲሳይ ይሆናሉ። ቀደም ባሉት ጊዜያት ወጣቱ ከኢትዮጵያ በብዛት የሚሰደደው በፖለቲካ ጭቆና ምክንያት እንደሆነ ይነገር ነበረ። ይሁንና የፖለቲካው ጫና ተወገደ ከተባለ በኋላም ስደቱ እንደቀጠለ ነው። የኢትዮጵያ ባለሥልጣናት ጠቅላይ ሚኒስትር አብይ አህመድን ጨምሮ በተለያዩ ሀገራት በእስር ቤት እንግልት ላይ ነበሩ ያሏቸውን ዜጎች ወደ ሀገር ቢመልሱም ወጣቱ በእጥፍ መሰደዱ እንደቀጠለ ነው። ኢትዮጵያውያን የመሰደዳቸው ዋና ምክንያት የሚደርስባቸው ችግርና መፍትሄው የፊታችን እሁድ የሚቀርበው የንወያየ ርዕስ ነው። በውይይቱ ከተነሱት ነጥቦች ጥቂቶቹን እናሰማችሁ። ከኢትዮጵያ ወደ አውሮፓ የሚሄዱ ስደተኞችን ብናይ የሚያልፏቸው ሀገራት ጥቂት ናቸው። ሱዳን፣ ሊቢያ፣ ከዛ ሜዲትራኒያን ሊሆን ወደ አረብ ሀገራትም የሚሄዱ የመን፣ ቀይ ባህርን አልፈው ወደዛ ሊሆን ይችላል የሚሄዱት። ይሄን ስል የእነሱን ስቃይ እያሳነስኩኝ አይደለም። ወደ ደቡብ አፍሪካ የሚሄዱት ግን ቢያንስ ስድስት መዳረሻ ሀገራትን ተሻግረው አሁን አሁን ደግሞ እነዚህ መዳረሻ ሀገራት ያላቸውን ቁጥጥርና ክትትል በጣም እያጠበቁ ስለሆነ እነሱን ለመተው በህንድ ውቅያኖስ ዳርቻዎች ላይ በውሃ ላይ እየተጓዙ ነው ያለው። እና በታንዛኒያ እስር ቤቶች ውስጥ ማላዊ፣ ዛሌካ የሚባል የስደተኞች ጣቢያ አለ፣ ካሮንጋ የሚባል የስደተኞች ጣቢያ አለ። የተለቀቁ ትምህርት ቤቶች፣ ባለቤት አልባ ህንፃዎች፣ ጫካ ውስጥ፣ ውሃ ውስጥ የሚያልቁ ብዙ ወጣቶች አሉ። ኬንያ እስር ቤቶች ውስጥ እንደዚሁ እዛ፣ ዚምባብዌ፣ ማፑቶ ሞዛምቢክ ውስጥ ሐረሬ ውስጥ በተለያዩ መዳረሻ ሀገራት ውስጥ በርካታ ኢትዮጵያውያን አካላዊ ጉዳት ብቻ ሳይሆን ለአእምሮ መቃወስ ምክንያት የሆኑ ለተለያዩ በሽታዎች ተጋልጠው ከሰውነት ተራወጠው የሚገኙበት ሁኔታ አለና እነዚህ ሰዎች የተዘነጉት በኢትዮጵያ መንግስት ብቻ አይደለም። ከዚህ የሚወጡበት ምክንያት በጣም በርካታ መነገር፣ መታወቅ፣ መሰማት ያለባቸው እንቅፋቶች አሉ። በወጣቶቹ ላይ ለምሳሌ በአነስተኛና ጥቃቅን ይደራጁ ተብሎ መንግስት በመጀመሪያ ዙር እስከ አስር ቢሊየን አሁን ደግሞ እስከ ሶስት ቢሊየን ገንዘብ ለወጣቶች መመደቡ ይታወቃል። በከተማ ውስጥ ነገር ግን ይህንን ብር እየወሰዱ ያሉት ይህንን ብር እየሰሩበት ያሉት እነማን ናቸው የሚለውንም ነገር ወደታች ወርደን ስናይ እጅግ በጣም አሳፋሪ ስራ ነው እየተሰራ ያለው። ንግድ ፍቃድ ያላቸው መኪና ያላቸው ናቸው ብሩን የተቀራመቱ ያሉት። ከዛ ውጭ ደግሞ መስራት በሚፈልጉ ልጆች ዙሪያ የሚገጥማቸው እንቅፋት በጣም ልኩን ያለፈ እጅግ በጣም የሚያስጠላ ቢሮክራሲ በየክፍለ ከተማው እና በየወረዳው አለ። ወጣቶች ተስፋ እንዲቆርጡ መስራት የሚችሉበትን አቅም ትተው እንዲወጡ በመንግስት አካላትም በተለያዩ አካላት ላይ መወሰድ ያለባቸው እርምጃዎች ለምሳሌ ቦርደር አካባቢ ላይ የሚደረጉ ጎጥ ደላሎች የሚሰሩት ስራ ላይ ክትትል ማድረግ ያስፈልጋል አማራጭ ህይወቶችን መስጠት ያስፈልጋል ስፈልጋ ስለዚህ እኒህ ነገሮች ማደራጀት እና ተስፋ እንዲኖረው ማድረግ ወጣት በብዛት ወጣቱ ስለሆነ የሚሰደደው ሙሉውን ውይይት አዜብ ታደሰ መርተዋለች። እሑድ ከዓለም ዜና ቀጥሎ ተከታተሉት። ወደ ሳምንታዊ ዝግጅቶቻችን በአጭር ሙዚቃ እንለፍ። Grissom, I want to get